ባለፈው ጥቅምት አጋማሽ በሶማሊያ ዋና ከተማ ሞቃዲሾ ከ350 ሰዎች በላይ የተገደሉበትን የአልሸባብ የሽብር ጥቃት ተከትሎ የሀገሪቱ ፕሬዝዳንት መሐመድ አብዱላሂ መሐመድ በአክራሪ ቡድኑ ላይ ጠንከር ያለ ዘመቻ ለማድረግ መወሰናቸውን ሲገልጹ ቆይተዋል። በዚህ ዘመቻ ወታደራዊ ድጋፍ ለማግኘትም ኢትዮጵያን ጨምሮ በአካባቢው ሀገራት ጉብኝት አድርገዋል። በጉብኝቱ ወቅት በተደረገ ስምምነት መሰረትም ኢትዮጵያ በሺ የሚቆጠር ሰራዊት ወደ ሶማሊያ እንደ አዲስ አሰማራች የሚሉ ዘገባዎች እየወጡ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም ግን ይህንን አይቀበሉትም። ዘንስ ዜና አንዳንድ የመገናኛ ብዙሀን ላይ እኔም የማየት እድል ነበረኝ። ይሁን እንጂ ሶማሊያ ላይ ከምታደርገው የጸረ ሽብር እንቅስቃሴ ጋር በተያያዘ አዲስ የተደረገ ስምሪት የለም። ይሁን እንጂ የሶማሊያው ፕሬዝዳንት በኢትዮጵያ ጉብኝታቸው ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በመከሩበት ወቅት አልሸባብን በጋራ ለመዋጋት ስምምነት መድረሳቸውን ሲዘግብ ቆይቷል። እንዳቶ መለስ ገለጻ ግን ለሶማሊያ ሚሆን ለአካባቢው ሀገራት ጠንቅ በሆነው የአልሸባብ አሸባሪ ኃይል ላይ ዓለም አቀፉ ማህበረሰብ የሚያደርገውን ዘመቻ በሶማሊያ የአፍሪካ ህብረት ሰላም ማስጠበቅ ተልኮ በአሚ ሶም በኩል ለመደገፍ ከሚደረገው የተለመደ ወታደራዊ እንቅስቃሴ ውጪ የፕሬዝዳንቱን ጉብኝትና ዘመቻ ተከትሎ አዲስ ስምሪት የለም ሲሉ ያስረግጣሉ። እንግዲህ የሶማሊያ መንግስት በአልሸባብ ጋር የሚያደርገውን ወታደራዊ ዘመቻ በተመለከተ ዝርዝር መናገር አልችልም። የሶማሊያ መንግስት ጉዳይ ነው። ይሁን እንጂ ለሶማሊያም ሆነ ለአካባቢ ሰላም ጠንቅ በሆነው የአልሸባብ አሸባሪ ኃይል ላይ ዓለም አቀፉ ማህበረሰብ ዘመቻ ከጀመረ ቆየ፣ ዋለ፣ ሰነበተ። ኢትዮጵያ በአሚሶም ጥላ ስር የዚህ ሰላም አስከባሪ ኃይል አካል ናት። ወታደሮች ሶማሊያ ውስጥ አሏት፣ ይገባሉ፣ ይወጣሉ። ይሄ መደበኛ የሆነ ወታደራዊ እንቅስቃሴ ነው። ስለዚህ ከሰሞኑ የፕሬዚዳንት መሐመድ አብዱላሂ መሐመድ ጉብኝት በኋላ የተደረገ የተለየ ወታደራዊ እንቅስቃሴ የለም። በዚህ መልኩ ቢታይ እሳቸው ይህንን ይበሉ እንጂ አሶሺኤትድ ፕሬስ የዜና ወኪል የሊካመንደር የአይነ ማኞችን ጠቅሶ ሐሙስ ዕለት ጠዋት ከታንክና ከጦር ተሽከርካሪዎች ጋር የኢትዮጵያ ሰራዊት ወደ ደቡብ ሶማሊያ መግባቱን ዘግቧል። ያም ሆነ ይህ ግን የሶማሊያ መንግስት የአልሸባብ ተዋጊዎችን ከታችኛውና ከመካከለኛው ሸበሌ ጠንካራ ይዞታዎች ለማስወጣት ያቀደውን ዘመቻ ለማሳካት የዓለም አቀፉ ማህበረሰብ ድጋፍ ከምንጊዜውም በላይ እንደሚያስፈልገው እየገለጸ ይገኛል።